የኤርትራ ብሔራዊ የውትድርና አገልግሎት ባለመገደቡ ወደ አውሮፓ የሚደርሱ የአገሪቱ ወጣቶች ኢኮኖሚያዊ ስደተኞች ሊባሉ እንደማይገባ ዓለም አቀፉ የሰብአዊ መብቶች ተሟጋች አምነስቲ ኢንተርናሽናል አስታወቀ። ድርጅቱ ኅዳር 21 ቀን 28 ዓ.ም ይፋ ባደረገው ዘገባ የተገን ጥያቄያቸው ውድቅ ተደርጎ ወደ ኤርትራ የሚመለሱ ስደተኞች እንግልትና ስቃይ ይጠብቃቸዋል ሲል አስጠንቅቋል። በአምነስቲ ኢንተርናሽናል የምስራቅ አፍሪቃ አጥኚ የሆኑት ክላይር ቤስተን የፕሬዝዳንት ኢሳያስ አፈወርቂ መንግስት ብሔራዊ የውትድርና አገልግሎትን ለመገደብ የገባውን ቃል አላከበረም ሲሉ ይናገራሉ። በ2014 ዓ ም መገባደጃ የኤርትራ መንግስት ባለስልጣናት ሰዎችን በብሔራዊ ውትድርና አገልግሎት ላልተወሰነ ጊዜ ማሰማራት እንደሚቀር አስታውቀው ነበረ። የብሔራዊ ውትድርና አገልግሎት 18 ወራት ብቻ ይሆናል ብለውም ነበር። ነገር ግን ይህ ዘገባ ምንም አይነት ለውጥ አለመኖሩንና የኤርትራ ብሔራዊ ውትድርና አገልግሎት የጊዜ ገደብ እንደሌለው ሰዎች ከ15 እስከ 20 ዓመታት በዝቅተኛ ክፍያና የስራ ሁኔታ ለመቆየት እንደሚገደዱ ይፋ አድርጓል። እረፍት አይሰጣቸውም። አንዳንዶቹ ከቤተሰቦቻቸው ርቀው ይሄዳሉ። በተባበሩት መንግስታት የስደተኞች መርጃ ድርጅት መሠረት በጎርጎሮሳዊው 2014 ዓ.ም መገባደጃ በየወሩ 5000 ኤርትራውያን አገራቸውን ጥለው ተሰደዋል። በዚያው ዓመት በህዳር ወር ወደ አውሮጳ ከደረሱ ኤርትራውያን መካከል 90 በመቶው ዕድሜያቸው ከ18 እስከ 24 ነበር። አምነስቲ ኢንተርናሽናል ትናንት ያወጣው ዘገባ የምስራቅ አፍሪቃዊቷ አገር ነባራዊ ሁኔታ መሻሻል ባላሳየበት ሁኔታ የአውሮጳ አገራት የኤርትራ ስደተኞችን ተገን እየከለከሉ መሆኑን አትቷል። ተገልብጧል። ሁኔታውን አሳሳቢ ያሉት ክላየር ቤስተን የአውሮጳ ሀገራት በኤርትራ ያለው ነባራዊ ሁኔታ ሳይሻሻል እርምጃ መውሰዳቸው ተገቢ ያለመሆኑን ይናገራሉ። ኤርትራውያን ተገን ከሚጠይቁባቸው አገራት መካከል የተወሰኑት በአገሪቱና በብሔራዊ ውትድርና አገልግሎት መሻሻል እንዳለ ለመጠቆም እየሞከሩ ነው። ለምሳሌ ባለፉት ስድስት ወራት የብሪታንያ መንግስት ከኤርትራውያን ከቀረበለት የተገን ማመልከቻ 64 በመቶ አልተቀበለም። በኤርትራ ያለው ብሔራዊ ውትድርና አገልግሎት በግዴታ የሚደረግ ነው። ለሌሎች የሰብአዊ መብት ጥሰቶች ያጋልጣል። ይህን የሚሸሹ ሰዎች የፖለቲካ እንጂ የኢኮኖሚ ስደተኞች አይደሉም። የኤርትራ መንግስትን አስተያየት ለማካተት ያደረግነው ጥረት አልተሳካም። በብሔራዊ የውትድርና አገልግሎት አስፈላጊነት ላይ ከዚህ ቀደም ጥያቄ የቀረበላቸው የመንግስት ባለስልጣናት ከኢትዮጵያ ጋር ያላቸውን ግንኙነት በምክንያትነት ያቀርባሉ። ክላየር ቤስተን፣ ለጥናቱ ቃለመጠይቅ የተደረገላቸው ሰዎች በኤርትራ ብሔራዊ የውትድርና አገልግሎት ያለፉበትን አስከፊ ሂደት መገንዘባቸውን ይናገራሉ። ቃለመጠይቅ ያደረግንላቸው በሙሉ ከብሔራዊ የውትድር ና አገልግሎት ለመሸሽ አሊያም ከስርዓቱ ለማምለጥ ከአገሪቱ ለመውጣት ሲሞክሩ ተይዘው ያለምንም ክስና የፍርድ ሂደት ታስረዋል። በመሬት ውስጥ የሚገኙ እስር ቤቶችን ጨምሮ በእቃ ማጓጓዣ ኮንቴነርና የቤት እስረኛ ነበሩ። አንዳንዶቹ እንግልትና ስቃይ እንደደረሰባቸውም ተናግረዋል። የኤርትራ ብሔራዊ የውትድርና አገልግሎትን ለማስቆም በኢትዮጵያና ኤርትራ መካከል ላለው ፍጥጫ እልባት ማበጀት አንደኛው መፍትሄ መሆኑን ክላይር ቤስተን ተናግረዋል። ኤርትራ ዜጎቿን ለስደት በከፍተኛ ደረጃ እየዳረገ የሚገኘውን የብሔራዊ ውትድርና አገልግሎት ማቆም ይገባታል ሲል አምነስቲ ኢንተርናሽናል ጥሪ አስተላልፏል። የአውሮጳ ሀገራትም የኤርትራውያን ተገን ጠያቂዎችን ማመልከቻ በጥንቃቄ እንዲመለከቱ ክላየር በስተን ተናግረዋል። ተገን ጠያቂዎቹ ብሔራዊ የውትድርና አገልግሎትን ሸሽተው ወደ መጡበት ኤርትራ ሊመለሱ አይገባም ያሉት አጥኛዋ ዓለም አቀፍ ከለላ ሊደረግላቸው እንደሚገባ አሳስበዋል። የኤርትራን የብሔራዊ ውትድርና አገልግሎት ማንኛውም ዜጋ በምንም አይነት ምክንያት መቃወም አሊያም በሲቪል አገልግሎት መተካት እንደማይችል ዘገባው ጠቁሟል።